የሀገር ባህል አልባሳት ተፈላጊነታቸው ከሚጨምርባቸው ጊዜያት አንዱ የበዓላት ሰሞን ነው። በዚህ በዋሽንግተን ዲሲና አካባቢዋ የሚገኙ የባህል ልብስ መሸጫ ሱቆችም ጥምቀትን የመሳሰሉ በዓላት ሲቀረቡ ለወትሮ ደንበኞቻቸው ይበዙባቸው ነበር። የኮሮና ቫይረስ ወረርሽኝ ከተፈጠረ ወዲህ ግን የንግድ ክንውኑ ቀላል የማይባል ተግዳሮት ገጥሞታል። ሀብታሙ ስዩም በተያያዥ ጉዳዮች ላይ ሀሳቡን የሚያጋራው እንግዳ አለው። አመሰግናለሁ ኤደን። በስልክ መስመራችን ላይ የጋበዝኩት ተስፋሁን አዱኛን ነው። ተስፋሁን ሚስ ኢትዮጵያ ዩኤስኤ የተሰኘውን የቁንጅና ውድድር በማሰናዳትና በኢትዮጵያ ማህበረሰብ ውስጥ በሚያደርጋቸው የበጎ አድራጎት እንቅስቃሴዎቹ ይታወቃል። ዛሬ ግን የጋበዝኩት ጥምቀት እንደመሆኑ የባህል አልባሳት ንግድ በኮሮና ቫይረስ ሰሞን ያለውን መልክ እንዲያስረዳን ነው። ተስፋሁን በመጀመሪያ በእጅጉ አመሰግናለሁ እንግዳዬ ለመሆን ስለፈቀድክ። እኔም በጣም አመሰግናለሁ ቪኦኤ ይህንን እድል ስለሰጠኝ። በዚህ አጋጣሚ ለመላው ኢትዮጵያ ሕዝብ እንኳን ለጥምቀት በዓል አደረሳችሁ ለማለት ፈልጋለሁ። እጅግ በጣም እናመሰግናለን ተስፋሁን። ለመሆኑ በባህል አልባሳት ንግድ ውስጥ ስንት ዓመት ቆይተሃል? ከኮሮና ቫይረስ መከሰት በፊትስ የነበረው ንግድ ምን ይመስላል? በተለይ በዚህ በዋሽንግተን ዲሲ ሜትሮ ኤሪያ በሚባለው ስፍራ ኢትዮጵያን ትዋይስ ቡቲክ በላንድ ማርክ ውስጥ ሁለት ሺ በፈረንጆች አቆጣጠር የጀመረው ዋናው እንግዲህ ትልቁ ስራው በባህል አልባሳትና በባህል ቁሳቁሶች ዙሪያ ነው። ላንድማርክ ማርክ እንግዲህ ስለተዘጋ ወደ ስፕሪንግፊልድ ሞል በሁለት ሺ አስራ ስምንት ወደዛ አድራሻችንን ቀይረናል። እንግዲህ ለብዙ ዓመታት ይህን የባህል አልባሳትና የባህል ወጎቻችንን በመሸጥ ላይ ቆይተናል። እንደ አልከዋንተም ይሄ ኮሮና ባለፈው ዓመት ከመጣ ጊዜ ጀምሮ እንደ ማንኛውም ቢዝነስ ለተወሰኑ ሁለት ወራት አካባቢ ዘግተን ነበረ። ከዛ ተከፈተ። እንደ በፊቱ ያን ያክል በጣም ብዙ ሰው መጥቶ ቢዝነሶችን ለማካሄድ ያለው የህመሙ ዳይ ቁጥሩ እየበዛ በመሄዱ ምክንያት ሰውን ቁጥር መጠን በጣም ቀንሶታል። ስራውም ላይ ጫና መፍጠር ጀምሯል። ግን በተለያዩ መንገዶች ስላሉ ብዙ የኮሚኒቲው ዝግጅቶች ለምሳሌ እንደ ክርስትና፣ ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጨምሯል። አሁንም እየፈጠረ ነው። ጥምቀት ሲቃረብ ገና ሲቃረብ የነበረው ድባብ ምንድን ነበር የሚመስለው? የኢትዮጵያ ማህበረሰብ አባላት የባህል አልባሳትን በመግዛት ረገድ ምን አይነት ነገሮች ይከናወኑ ነበር? የተወሰነውን ትዝታ እስቲ አጋሩን። አዎ አሁን ያው ለተወሰኑ አመታቶች ብዙ ጊዜ በጋራ ይከበር ነበር ጥምቀት በአንድ ላይ በመሆን ቤተክርስቲያኖች እና እኛም እንግዲህ በባ ሀገራችንም እንደሚታወቀው ለጥምቀት ያልሆነ ቀሚስ በጣጠስ ስለሚባል ቤተሰቦች ልጆቻቸውን ይዘው መጥተው፣ አንድ አይነት ልብስ ተመሳሳይ ነገር በማድረግ ያላቸውን ባህላዊ እሴት ለሌላው ማህበረሰብ ለማሳየት ቀደም ብሎ ነበር የሚዘገጃጁት። እና አንዳንዶቹ በተለይ ቀድመው ሁለት ወር በፊት ማዘዝ ይኖርባቸዋል እንዲሰራላቸው ከፈለጉ። ካልሆነም ደግሞ እድሉን ላላገኙ ደግሞ መተው የተዘጋጀውን ልብስ እኛ በብዛት ስለምንይዝ ቀደም ብለው ማዘዝ ላልቻሉ መተው ይገዛሉ ማለት ነው። እና በጣም ደስ ይላል። በተለይ ቤተሰብ ያለው ሰው በዓል ሚስት፣ ልጆቻቸው አንድ አይነት ተመሳሳይ የሆነ ልብስ ላለፉት ከኮሮና በፊት በጣም ይሄ የታወቀ ነበረ። እና አሁን ግን ያን ለማድረግ ያው ፍራቸውም ስላለ ስቲል በተወሰነ መልኩ አለ፣ ግን እንደዛኛው እንደ በፊቱ እንደነበሩ አይደለም እና ይህን ደግሞ እኛ ለአካባቢ በደሜ ኤሪያ ለየት የሚያደርገው እንደምታውቀው በጣም ብዙ የኢትዮጵያን ኮሚኒቲ ስላለ ቸርቾቻችንም በጣም ብዙ ስለሆኑ እንደው ከአዲስ አበባ ባልተነሳነሰ መልኩ ነበር የሚካሄደው እና አሁን ግን ኮሮናው ምክንያት ብዙም ሰው ያንን ለማድረግ ፍራቻ ይኖራል እና ያን እንደ በፊቱ የምናየው ነገር አይደለም እና በፊት የነበረው ዝግጅት እንደዛ ነበር። ቀደም ብለህም ጠቅሰዋል፣ ከባለፈው ዓመት ወዲህ የኮሮና ቫይረስ ተከስተዋል። በዩኤስ አሜሪካ በሺዎች የሚቆጠሩ ሰዎች አልፈዋል። በባህል ልብስ ሰዎች ንግድ ላይም እየፈጠረ ያለውን ጫና አስረድ። የፈጠረው ጫና እንዳለ ሆኖ ንግዱ ይቀጥል ዘንድ የተለያዩ አማራጮችን የምትሞክሩ ይመስለኛል። በቫይረሱ ምክንያት ስቆቻችሁ ድረስ ለመምጣት የማይችሉ እንግዶችን እንዴት እንዴት አድርጋችሁ ነው በመድረስ ላይ የምትገኙት? ልክ ነው። መቼም አሁን ትልቁ ነገር ይሄ ቴክኖሎጂ ለበጎ አገልግሎት ከዋለ ነው፣ በጣም ጠቀሜታው ከፍ ያለ ነው። እና በተለያዩ የሶሻል ሚዲያዎች ሁሉ እንዲሁም በዌብሳይታችን ሰዎች እኛን ካሉበት የሚፈልጉትን እንዲደርሳቸው እናደርጋለን። የሚፈልጉትን ካገኙ ደግሞ ያው ባድራሻቸውን እልክላቸዋለን። እና ትልቁ የሶሻል ሚዲያውም ሆነ ቴክኖሎጂው እርዳታ ከፍተኛ ነው በአሁኑ ጊዜ እና በቀላሉ በቤታቸው ቁጭ ብለው የሚፈልጉትን ነገር በሚመቻቸው መልኩ ገብተው ካዩ በኋላ ያንን ሲከፍሉ እስከባሉበት ድረስ በፖስታ እዛው እናደርስላቸዋል ማለት ነው እና በእርግጥ ከፍተኛ የሆነ ጥንቃቄ ነው የምናደርገው። እኛ ሞል ውስጥ ነው ያለ ነው፣ በጣም ትልቅ የትንጣለ ለሞል ውስጥ ከእጅ ማጽዳት ጀምሮ እርቀትን በመጠበቅ በጥንቃቄ መጠው መጠቀም ይቻላል። መምጣት ደግሞ ለማይችሉ ያለውን ችግር ለሚፈሩ ሰዎች ደግሞ በዌብሳይትም ሆነ በሶሻል ሚዲያዎች በመግባት የሚፈልጉትን መርጠው ማዘዝ መግዛት ይቻላል። ያወቅቱ እንግዲህ ይህን እስኪያልፍ ድረስ በትንሹም ቢሆን ሁሉም ነገሮች ያው መደረጋቸው አልቆመም። ሰርጎችም አሉ፣ ክርስትናዎችም፣ ብርዝዴዎችም በዓላቶችም እያከበርን ነው። ግን ትልልቆቹ በአዳራሽ ውስጥ የሚደረጉ ነገሮች ለጊዜው እየተካሄደ አይደለም። እና እንግዲህ ችግሮች ቢኖሩም እንደ ችግሩ አንጻር ያንን በማየት ለማህበረሰቡ ባህላቶቹን ዝግጅቶቹንም እንዲያከብር በነዛ መንገዶች በመጠቀም ስቲል ግንኙነታችንንና ንግዳችንን እየቀጠል እንገኛለን። አንድ የመጨረሻ ጥያቄ ላስቀጥል። ደንበኞቻችሁ ከተለያዩ ባህሎች ከተለያዩ ሀገራት የመጡ ቢሆኑም በአሜሪካ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ የሚልቅ ይመስለኛል። ይህ ማህበረሰብ የእናንተን የመሰሉ ባህል እቃዎችን መሸጫ ተቋማትን መደገፍ ያለበት ምክንያቱ ምንድን ነው ብለህ ታስባለህ? ትልቁ ነገር ይሄ ነው። አንድ ሰው ባህሉን እሴቱን ለመጠበቅ ማንነቱን ደግሞ እኛ ከአባቶቻችን የተረከብነውን ነገር ለልጆቻችን ለማስረከብ፣ ሁለተኛ ኮሚኒቲው አገርን ወገንን ለመጥቀም እንደነዚህ አይነት ቢዝነሶችን ሄዶ መርዳቱ ማገዙ ያ የምናየው ነገር እንዲቀጥል ማድረግ ነው የሚሆነው። በጣም የሚገርመው ሁኔታ ኢትዮጵያኖች ብቻ አይደሉም። አፍሪካኖች እኛ ሞል ውስጥ እንዳለን ስለሚታወቅ በሚመጡ ጊዜ የሌላው ጋ ሄደው ለመግዛት ይፈልጉና የእኛን ሲ ወደ እኛ መጡ ይገዛሉ። እና የሚገዙበትን ምክንያት ሲነግሩን እኛ ገንዘባችንን ኮሚኒቲያችንን የማይጠቅም ቦታ ላይ ሄድን ማጥፋት የለብንም እና እናንተን ጋር ዕቃ መጠን ብንገዛ የስራ እድል ትፈጥራላችሁ ሀገራችን፣ አፍሪካን፣ ኮሚኒቲያችንን ትደግፋላችሁ ነው የሚሉት እና ስለዚህ ምንድን ነው በአንድ ድንጋይ ሁለት ወፍ ነው። ባህላችንን፣ እሴታችንን ጠብቀን በራሳችን በወጋችን በባህላችን ማማርን አመዋ ለራሳችንም ሆነ ለቤተሰቦቻችን እንዲሁም ለሌላው ማህበረሰብ ደግሞ ምን እንዳለን ምን እንደሆነ ለማሳየት ትልቅ ገዛ ያደርጋል። ቅድም እንዳልኩትም ደግሞ የሀገራችን ኢኮኖሚ ማሳደግ መልኩ እነኚህ አልባሳቶችን ቁሳቁሶች የሚመጡ ከኢትዮጵያ ስለሆነ የስራ እድል በመፍጠር አንፃር ከፍተኛ ጠቀሜታ አለው እና ያ ነው ተስፋውን፣ አዱኛ ለነበረን ቆይታ በእጅጉ አመሰግናለሁ። በሌሎች ርዕሰ ጉዳዮች ዳግም መገናኘታችን አይቀርም። በድጋሚ አመሰግናለሁ። በጣም እኔም አመሰግናለሁ ቪዮኤ ለሰጣችሁን እድል። እኛም እንግዲህ ለበዓሉ ማናቸውም የሚፈልጉ ሰዎች በመምጣት ሆነ በመደወል ተጠቃሚ መሆን ይቻላል። ወደፊት እኛም በራችን ክፍት ነው። እግዚአብሔር ይስጥልኝ። አመሰግናለሁ።